ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ መንግሥት የአየር ብክለትን ለመቀነስ አዲስ ተጨማሪ ትልሞችን ባለመተለሙ በግሪንስ ተወገዘ፣ የተመድ የጸጥታው ምክር ቤት በትግራይ ጉዳይ ስጋትና መልካም ጎኖችን አነሳ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። Australia declared minister Scott Morrison የአየር ብክለትን ለመቀነስ አዲስ ትልም ለመተለም እምቢኝ ብለዋል። በዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሐሙስ ኤፕሪል 22 የተጠራው የመሪዎች የአየር ንብረት ጠባይ ጉባኤ ተሳታፊ የነበሩት ሞሪሰን የባህር ዳርቻዎችን ለመጠበቅ የሚያስችል 100 ሚሊዮን ዶላርስ ዛሬ አርብ ኤፕሪል 23 መመደባቸውን ቢያስታውቁም በጉባኤ ላይ ግና ሌሎች አገራት የአየር ብክለትን ለመቀነስ አዳዲስ ኢላማዎቻቸውን ሲያስተዋውቁ በአውስትራሊያ በኩል ካለፉት ኢላማዎች የተለየ አልተገለጸም። በዛሬው ዕለትም የመንግስታቸውን አቋም ሲመክቱ መፃዩ ጊዜ ስለ ገባ ናቸው ቃል ኪዳኖች አያመሰግንንም፣ የሚያመሰግንን ቃላችንን ግብር ላይ ያውልን ስንገኝ ነው። በዚያ ግንባር አውስትራሊያ እስካሁን በከውነቻቸው ተግባራት ኩራት አላት። የእኛ የአየር ብክለት ከ2005 ጀምሮ በ19 ፐርሰንት ይቀንሷል። እኛ እንዲህ ላሉት አፍተልብ ተግባራት እንግዳ አይደለንም። ዋናው ነገር እቅዳለን። የአውስትሬልያን ብሔራዊ ጥቅም የተመረኮዘ ትልማችንን እየተለም ነው ብለዋል። ይሁንና የግሪንስ ፓርቲ መሪ አደም ባንት ሚስቶ ሞሪሰንን የፖሊሲ አቅጣጫና የሌበር ፓርቲን በሞሪሰን ላይ ብርቱ ጫና አለማሳደርን አስመልክተው ሲናገሩ ስኮት ሞሪሰን የ2030 ኢላማዎችን ከፍ ለማድረግ ግንብኝ ብለዋል። ሌበር ስኮት ሞሪሰንን እየደገፈ ነው። የአውስትሬሊያ በዚህ ዓለም አቀፍ ጉባኤ ላይ ያንጸባረቀችው አቋም ዓለም አቀፍ ሀፍረት ብቻ ሳይሆን ዓለም የአየር ንብረት ለውጥ ላይ ቁጥጥር እንዳያደርግ መግታትም ጭምር ነው በማለት ብርቱ ትችት ሰንዝሯል። ይህ በእንዲህ እንዳለም ዩናይትድ ስቴትስ በ2030 የአየር ብክለቷን በግማሽ ለመቀነስ፣ የአውሮፓ ህብረትም በ2050 ብክለትን ዜሮ ለማውረድ ቃል ገብተዋል። የተባበሩት መንግስታት የጸጥታው ምክር ቤት ትናንት ኤፕሪል 22 በትግራይ ያለውን የሰብአዊ ሁኔታ አስመልክቶ ባወጣው መግለጫ ስጋቶች እንዳሉት ገልጧል። ሆኖም የጸጥታ ምክር ቤቱ አባላት የኢትዮጵያ መንግስት ለከወናቸው የሰብአዊ ድጋፎች እውቅና ቸሮ የሰብአዊ ድጋፍ ተደራሽነትን በተጨማሪ ከፍ እንዲያደርግ ጠይቋል። ተግዳሮቶችንም ልብ እንደሚል አስታውቋል። አክሎም ወሲባዊ ጥቃቶችን ጨምሮ በሰብአዊ መብቶች ጥሰቶች ላይ ጥልቅ ስጋቶች እንዳሉት አንስቷል። አያይዞም በተመድ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ እየተካሄዱ ያሉ የሰብአዊ መብቶች ጥሰቶችን ምርመራ እንዲሁም የአፍሪካ ህብረትንም በኒህ ጉዳዮች ላይ ያሳየውን ተሳትፎ በመልካም ጎኑ መቀበሉን ገልጧል። ተጓቶ ያለውን የአውስትሬሊያ ኮሮና ቫይረስ ክትባት አስመልክቶ ጠቅላይ ሚኒስትር ስኮት ሞሪሰን ከሚቀጥለው ወር ጀምሮ ዕድሜያቸው ከአምሳ በላይ ላሉቱ ዜጎች ክትባቱን ማዳረስ እንደሚጀመር ተናግረዋል። ሆኖም የተቃዋሚ ቡድን መሪ አንቶኒ አልባኒዚ አቶ ሞሪሰን ተጓቶ ያለውን የክትባት ሂደት መስመር ለማስያዝ ተጨማሪ አመራር እንዲያሳዩ ጎትኩተዋል። ጠቅላይ ሚኒስትር ዐቢይ አህመድ የመጪውን 2013 ምርጫ አስመልክተው የመንግሥት ሽግግር ያለ ምርጫ እንደማይከናወን አስታውቀዋል። ይህንኑ አባባላቸውን የአገር ቤት ዘጋቢያችን በፈቃዱ አባይ ተመልክቶታል። ምርጫ የዲሞክራሲያዊ ባህል ግንባታ አንዱ ማሳያና ልዩነቶች በጥይት ሳይሆን በምርጫ ካርድ አማካኝነት የሚፈተኑበት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው እንዳስታወቁት በምርጫ ሂደት ዜጎች የተማመኑበትን በሙሉ ልብ ለመምረጥና ዲሞክራሲያዊ ሂደትን ለመገንባት ንቁ ተሳትፎ የማድረግ ዕድልን ይሰጣል ብለዋል። የስድስተኛው ብሔራዊ ምርጫ ሂደት ነጻ፣ ፍትሃዊ፣ ዲሞክራሲያዊ እና ሰላማዊ እንዲሆን በቁርጠኝነት እየሰራን ነው ያሉት ጠቅላይ ሚኒስትሩ ባለፉ ከክልል አመራሮች እና ከምርጫ ቦርድ ጋር በተካሄደ ስብሰባ ቀሪ ምርጫ ጣቢያዎች እንዲከፈቱና ያልተጠናቀቁ ጉዳዮች እንዲጠናቀቁ አቅጣጫ ማስቀመጣቸውንም ገልጸዋል። በሰሞነኛ ውይይታቸውም አጠቃላይ የምርጫውን ሂደት ገምግመናል ብለዋል። ለኤስቢኤስ ሬዲዮ ከአዲስ አበባ በፍቃዱ የቶኪዮ ኦሎምፒክ ከመጀመሩ በፊት በአትሌቶችና ድጋፍ ሰጪ ሠራተኞች የአምሮ ጤና ድጋፍ መጠን ጥየቃ ካለፈው የኦሎምፒክ ዋዜማ ዓመት ጋር ሲነጻጽር በሰማንያ ፐርሰንት ያህል መጨመሩ ተነገረ። ለተጨማሪ የአእምሮ ጤና ምርመራ እርዳታ የሚሹ አትሌቶችን ቁጥር በመመርኮዝ ይህን የገለጠው የአውስትሬልያ ስፖርት መካነ ማዕከል ነው። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ99 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችንና አዲስ አበባን አየር ጠባይትን በያና ሰማልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 28። አደላይድ በከፊል ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 20። ሜልበርን ብራ ይሆናል። ዝቅተኛ 11 ከፍተኛ 18። ሆባርት በመጠኑ ሊያካፋ ይችላል። ዝቅተኛ 8 ከፍተኛ 16። ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐያማ ሆኖ ይውላል። ዝቅተኛ መቀነስ 1 ከፍተኛ 18። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 23። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 25። ዳርዊን ወበቁ ይቀንሳል፣ ፀሐያማ ሆኖ ይውላል። ዝቅተኛ 24 ከፍተኛ 35 አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ መንግሥት የአየር ብክለትን ለመቀነስ አዲስ ተጨማሪ ትልሞችን ባለመተለሙ በግሪንስ ተወገዘ። የተመድ የጸጥታው ምክር ቤት በትግራይ ጉዳይ ስጋትና መልካም ጎኖችን አነሳ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።